የትግራይ ክልል ሕጋዊ መንግስት መሆኑን የሚናገረው በህወሓት የሚመራው አካል በኢትዮጵያ ፌዴራል መንግስት ላይ ጫና እንዲደረግ የሚጠይቅ ደብዳቤ ለ55 የተለያዩ ሀገራትና ተቋማት ጽፏል። ኃይሎቹ በአማራና አፋር ክልሎች የሚያደርጉትን የድል ግስጋሴ መቀጠላቸውን የጠቀሰው ይሄው አካል ዘላቂ መፍትሄ የሚመጣው ግን በድርድር ላይ በተመሰረተ ተኩስ አቁም መሆኑን አመልክቷል። ለዚህም ሀገራቱ በኢትዮጵያ ፌዴራል መንግስት ላይ ጫናና ግፊት እንዲያደርጉ በደብዳቤው ጠይቋል። የመቀሌው ዘጋቢያችን ሙልጌታ አጽባሃ ደብዳቤውን በተመለከተ ያጠናቀረውን ዘገባ እንደሚከተለው እናቀርበዋለን። አሁንም የትግራይ ክልል ፕሬዚዳንት መሆናቸውን በሚናገሩት የህዋት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የተፈረመው ደብዳቤ ለ55 አገራትና ዓለም አቀፍ ተቋማት የተላከ ነው። ደብዳቤው በትግራይ ተጀመረ ያለው ጦርነት በህዝቡ እንዲሁም በንብረት ላይ ያደረሰውን ጉዳት ይዘረዝራል። ቀውሱ በሰላማዊ መንገድ እንዲቆም ከመጀመሪያውም ፍላጎት እንደነበራቸው የሚገልጸው በዶክተር ደብረጽዮን የተፈረመው ደብዳቤ አሁንም በመርህ ደረጃ ችግሩ በሰላማዊ መንገድ እንዲፈ የሚያስፈታ የክልሉ አቋም መሆኑን አስታውቋል። ኃይሎቻችን በአፋርና አማራ ክልሎች የሚያደርጉትን የድል ግስጋሴ የቀጠሉ ቢሆንም ዘላቂ መፍትሄ የሚመጣው ግን በድርድር ላይ በተመሰረተ የተኩስ አቁም መሆኑን በጥብቅ እናምናለን በማለትም ይቀጥላል ደብዳቤው። እናም ደብዳቤው የተላከላቸው ሀገራትና ተቋማት የኢትዮጵያ ፌዴራል መንግስት የሰላም አማራጭ እንዲቀበል ጫና እንዲያደርጉ ጥሪ አቅርቧል። የኢትዮጵያ መንግስት በበኩሉ በተደጋጋሚ ባወጣቸው መግለጫዎች ህወሓትን በጠባ ጫሪነትና በጦረኝነት ወንጅሏል። ለዚህ በማሳያነት የሚጠቅሰው ደግሞ ባለፈው ሰኔ ከታወጀው የተናጥል የተኩስ አቁም በኋላ ህወሓት ያደረገውን እንቅስቃሴ ነው። ህወሓት የተኩስ አቁሙን አጋጣሚ ለሰላምና ለክልሉ አርሶ አደሮች እርሻ ጊዜ እንዲውል ከማድረግ ይልቅ ጦርነቱን ወደ አፋርና አማራ ክልሎች ማስፋፋቱን ፌዴራል መንግስቱ ይገልጻል። የአማራና የአፋር ክልል መንግስታት በበኩላቸው መንግስት ካወጀው የተናጠል የተኩስ አቁም በኋላ በተደጋጋሚ ባወጧቸው መግለጫዎች በህወሓት ወረራ እንደተፈጸመባቸው፣ በጦርነቱ ውስጥ ምንም ተሳትፎ የሌላቸው ሰላማዊ ሰዎች ላይ ከፍተኛ ጥቃት መድረሱን በዝርዝር ሲያስረዱ ቆይተዋል። በተጨማሪም ዘረፋና ንብረት መውደም አሸባሪ ሲሉ በጠሩት ህወሓት እንደተፈጸመባቸው ተናግረዋል። ዶክተር ደብረ ጽዮን ገብረ ሚካኤል ለ55 ሀገራት በጻፉትና በድርድር ላይ የተመሰረተ የተኩስ አቁም እንዲደረግ በሚጠይቀው በዚህ ደብዳቤ የኢትዮጵያ መንግስት የተናጠል ተኩስ አቁም ቢያውጅም በተግባር ሲታይ ግን ችግሮችን በሰላም ለመፍታት ፍላጎት የለውም ብለዋል። ለዚህ እንደ ምክንያትነት በደብዳቤው ላይ ከተጠቀሱት ጉዳዮች አንዱም ለትግራይ ህዝብ የሰብአዊ እርዳታ እንዳይደርሰው ከበባ ውስጥ እንዲገባ ተደርጓል የሚል ነው። ቀውሱ በሰላማዊ መንገድ እንዲቋጭ ሁሉም የሰብአዊ ድጋፍ ሰጪ ተቋማት ለትግራይ ክልል እርዳታ ማቅረብ እንዲችሉ የሚያስችል ያልተገደበ ተደራሽነት እንዲኖራቸውና በክልሉ ይገኛሉ ያሏቸው የኤርትራና የአማራ ኃይሎችም እንዲወጡና ዓለም አቀፍ ማህበረሰብ የሚመራው ወደ ተኩስ አቁም የሚወስድ ሁሉን አቀፍ ውይይትና ድርድር እንዲካሄድም ጥሪ አቅርበዋል። በሌላ በኩል በሰኔ ወር የታወጀው የተናጥል የተኩስ አቁም የመጨረሻ እድል እንደነበር የሚገልጹት የፌዴራል መንግስቱ ባለስልጣናት ቀጣዩ ሂደት በህወሓት ላይ የማያዳግም ሲሉ የገለጹትን እርምጃ መውሰድ መሆኑንም እየተናገሩ ይገኛሉ። ለተለያዩ አገራትና ተቋማት የተጻፈውን ደብዳቤ በተመለከተ እስካሁን ከኢትዮጵያ መንግስት የተሰጠ ቀጥተኛ ምላሽ የለም።